በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ ያማማቶ ዛሬ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በአዲስ አበባ ተነጋግረዋል። የውይይቱ ዝርዝር ጉዳዮች ገና አልተገለጹም። ያማማቶ ወደ ኢትዮጵያ የሄዱት አካባቢውን በሚያሳስቡ ሰፊ ጉዳዮች ላይ ለመነጋገር ነው ብሏል። በአዲስ አበባ የዩናይትድ ስቴትስ ኤምበሲ እስክንድር ፍሬው ተከታዩን ዘገባ ልኳል። ዶናልድ ያማሞቶ ዳግም አዲስ አበባ ናቸው። ኃላፊነት ቀይረው ስልጣን ጨምረው ለጉብኝት ወደ ኢትዮጵያ መጥተዋል። እንደ አውሮፓውያን አቆጣጠር ከ2006 እስከ 2009 በኢትዮጵያ የአገራቸው አምባሳደር ሆነው ሰርተዋል። ያማሞቶ ትናንት አዲስ አበባ የገቡት ደግሞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት የውጭ ጉዳይ ሚኒስትር ሆነው ነው። በዛሬ ውሏቸውም ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተገናኝተው መነጋገራቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል በውይይቱ የተነሱት ዝርዝር ጉዳዮች አልተጠቀሱም ረዳት የውጭ ጉዳይ ሚኒስትሩ የመጡት ግን በልዩ ልዩ ጉዳዮች ላይ ለመነጋገር መሆኑን የኤምባሲው ቃል አቀባይ ኒኮላስ ባርኔት በስልክ ነግረውኛል ይህ የተጠባባቂ ረዳት የውጭ ጉዳይ ሚኒስትሩ ሰፊ አካባቢያዊ ጉብኝት አካል ነው እናም እዚህ ያሉት ኢትዮጵያንና አካባቢውን በሚያሳስቡ ሰፊ ጉዳዮች ላይ ከባለስልጣናት ጋር ለመነጋገር ነው ነው ያሉት አምባሳደር ያማሞቶ በዛሬው የአዲስ አበባ ቆይታቸው ከአፍሪካ ሕብረት ኮሚሽን መሪዎች ጋር መነጋገራቸውንም ቃል አቀባዩ አረጋግጠዋል። ተጠባባቂ ረዳት የውጭ ጉዳይ ሚኒስትሩ ወደ አዲስ አበባ ከመምጣታቸው በፊት በሶማሊያና በኬንያም ጉብኝት አድርገዋል። በመቀጠልም ወደ ለንደንና ሩዋንዳ እንደሚጓዙ ተገልጿል። የኢትዮጵያ ጉብኝታቸውን አስመልክተውም በነገው እለት መግለጫ እንደሚሰጡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ